ከበደ ዛሬ የመጣ እንደሆን የት ያርፋል? ጊዮን ሆቴል ሊያርፍ ይችላል። ባልንጀራህ ወደ አሜሪካ የሄደ እንደሆን ስንት ዓመት ሊቆይ ይፈልጋል? ሶስት ዓመት ያህል ነው። የባቡር ጣቢያ። ቤንዚን ያጣችሁ እንደሆን ከየት ታገኛላችሁ? ወደ ከተማ መመለስ አለብን። ፈረንሳይኛ የተማሩ እንደሆን ወደ ፈረንሳይ አገር መሄድ ይችላሉ። አዎ፣ በአንድ ወር ውስጥ መሄድ እችላለሁ። መኪናዋ ጥሩ የሆነች እንደሆን ትገዛታለህ? አዎ ገዛታለሁ እንግዳው ስለ አገርህ የጠየቀህ እንደሆን ትነግረዋለህ አለህ አዎ ነግረዋለሁ ጥሩነሽ ገንዘብ የምትፈልግ እንደሆን ገንዘብ ትሰጣታለህ የለም አልሰጣትም ገንዘቡን ትከፍልህ እንደሆን ትጠይቃታለህ? አዎ ልጠይቃት እፈልጋለሁ። ሴትየዋ ቤቱን ትከራይ እንደሆን ጠየቃችኋት? የለም አልጠየቅናትም። ነገ ከሰዓት በኋላ የመጣሁ እንደሆን ኪራዩን ሊነግሩኝ ይችላሉ? አዎ፣ እነግርሃለሁ። እነዚያ ሰዎች የመጡ እንደሆን ትነግሩኛላችሁ? አዎ፣ እንነግርሃለን። መኪናዬ የቆሸሸ እንደሆን ታጥበዋለህ? አዎ፣ አጥበዋለሁ። መኖሪያ ቦታህን የለወጥክ እንደሆን አዲሱን አድራሻ ትነግረናለህ? አዎ፣ ነግራችኋለሁ። አዲስ ልብስ የገዛህ እንደሆን አሮጌውን ለድሆች ትሰጣለህ? አዎ፣ እሰጣለሁ። ማመልከቻ ይጽፉ እንደሆን ታውቃለህ? አዎ፣ አውቃለሁ። ሴትዮዋ ማረፊያ ቤት ተኝታ እንደሆን ታውቃለህ? የለም። አላውቅም። መስሪያ ቤቱን በሁለት ሰዓት ይዘጋው እንደሆን ማን ያውቃል? ከእኛ ማንም አያውቅ። መድኃኒት የገዛህ እንደሆን ከእኔ ሱቅ ትገዛለህ? አዎ እገዛለሁ። መታወቂያ ወረቀት ያለኝ እንደሆን ቼክ መመንዘር ይችላለሁ? አዎ የፈለግከውን ቸክ መመንዘር ትችላለህ። ለማ ቤት ገብቶ እንደሆን ታውቃላችሁ? የለም አናውቅም። ንጉሠ ነገሥቱ ንግግር ያደርጉ እንደሆን ታውቃለህ? የለም አላውቅም። ሚስትህ ምስጢሩን ታውቅ እንደሆን ጠየቅሃት? የለም፣ አልጠየቅኋትም። ቤቱ ሞቆ እንደሆን አየኸው? የለም፣ አላየሁትም። እቃውን አንጠልጥለው ይመጡ እንደሆን ታውቃለህ? የለም፣ አላውቅም። መጽሐፎቹን ከመጽሐፍ ቤት መግዛትህ ነው? አዎ መግዛቴ ነው። ወጡን በዘይት መስራትህ ነበር? አዎ መስራቴ ነበር። አሁን ዝናብ መዝነቡ ነው? አዎ መዝነቡ ነው። ለቤቱ ዘጠና ዘጠኝ ብር መክፈላቸው ነበር? አዎ መክፈላቸው ነበር። እቃውን አሁን መጫናቸው ነበር? አዎ መጫናቸው ነበር። እነ ለማ ሲመጡ አንተ የመኪናህን ጎማ ማስነፋትህ ነበር? የለም ማስነፋቴ አልነበረም። አንተ ከአባትህ ጋር ስትጫወት ባለቤትህ ምን መስራቷ ነበር? ከልጇ ጋር መጫወቷ ነበር። እኛ ዮሐንስን ስናገኘው ወደ አገሩ መጓዙ ነበር? አዎ መጓዙ ይመስለኛል። ዛሬ ከባን ገንዘብ መበደርህ ነው? አዎ መበደሌ ነው። ስንቃችሁን ይዛችሁ ለሽርሽር መሄዳችሁ ነው። አዎ መሄዳችን ነው። ለትምህርት ገንዘብ ከመንግስት መቀበልህ ነው። አዎ መቀበሌ ነው። አንተ ከባንክ ስትወጣ እሱ መግባቱ ነበር። የለም፣ እሱም መውጣቱ ነበር። እናንተ ስትነሱ እሷ መቀመጧ ነበር? አዎ መቀመጧ ነበር። አሁን መለያየታችሁ ነበር? አዎ መለያየታችን ነበር። እኛ ወደ ስራ ስንሄድ እሱ ከየት መመለሱ ነበር? ሀገሩ። ይመስለኛል ጥሩ ነች። ዛሬ ጠዋት በወንዝ አጠገብ ምን መስራቷ ነበር? መንሸራሸሯ ነበር። ዮሐንስ መጽሐፉን ከአማርኛ ወደ እንግሊዝኛ መተርጎሙ ነው? አዎ መተርጎሙ ነው። ከአምባሳደራችሁ ጋር መተዋወቃችሁ ነበር? አዎ መተዋወቃችን ነበር። ወደ ወንዝ ስንመጣ ምን ማድረጋችሁ ነበር? መዋኘታችን ነበር። ወደ ባቡር ጣቢያ መሄዳችሁ ነበር? አዎ መሄዳችን ነበር ጥብስ ስጋ መብላታችሁ ነው አዎ መብላታችን ነው ከወይዘሪት ጥሩነሽ ጋር መዋኘታችሁ ነው አዎ መዋኘታችን ነው ወረቀቱን ለውጭ ጉዳይ ሚኒስትር መስጠታችሁ ነው አዎ ዛሬ መስጠታችን ነው የኢትዮጵያ ወይዛዝርት ወደ አሜሪካ መምጣታቸው ነው? አዎን መምጣታቸው ነው። የዛሬ ሳምንት ወደ ውጭ አገር መሄዳችሁ ነው? አዎ መሄዳችን ነው። እቃችሁን መኪናው ላይ መጫናችሁ ነው? አዎ መጫናችን ነው።